ሰላም! የሀገር ልጆች እንደምንሰነበታችው ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የጂኦ ስፓሻል መረጃዎች ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወሳል። በኢንስቲትዩቱ የጂኦ ኢንፎርማቲክስ ባለሙያና የጂኦ ስፓሻል ዘርፍ ምክትል ዋና ዳይሬክተር አቶ በላቸው ጸሐይ ስለ ጂኦ ስፓሻል መረጃ ገለጽ አድርገውልን ነበርም ኢትዮጵያ ወደፊት የጂኦስፓሻል መረጃ በተፈለገ ጊዜ የሚገኝበት ሁሉም ተቋማት የሚፈልጉት መረጃ እጃቸው ላይ ያለ በት መሆን አለባት። ከተማ ፕላን የሚሰሩ ሰዎች እጃቸው ላይ የታደሰ ወቅታዊ የሆነ የጂኦስፓሻል መረጃ ሊኖራቸው ይገባል፣ ነገን ለማቀድ ስለሆነ። መንገድ የሚሰሩ የሀገሪቱን የከፍታ መረጃ ታርሞ ተስተካክሎ የተቀመጠ እንዲኖራት ያስፈልጋል። ሌሎቹ በየጊዜው እየታደሱ አሁናዊ የሆኑ መረጃዎች እንዲኖራት ያስፈልጋል። አሁናዊ ያስፈልጋታል። የዛሬው ዝግጅታችን ደግሞ የጂኦዴቲክ መሰረተ ልማት ትኩረቱ ላይ ያደረገ ሲሆን በስፔስ ሳይንስና በጂኦ ስፓሻል ኢንስቲትዩት የጂኦዴቲክ መሰረተ ልማትና አገልግሎት መሪ ስራ አስፈጻሚ አቶ ዘሪሁን ገረመው፣ መጀመሪያ ጂኦዴቲክ ምን ማለት እንደሆነ ገለጻ ያደርግሉናል። ዘሪሁን ገረመው ይባላል ነው በስፔስ ሳይንስ ና ጂኦስፓሻል ኢንስቲቱት የጂኦኔቲክ መሰረተ ልማትና አገልግሎት መሪ ስራ አስፈጻሚ ነኝ። ጂኦኔቲክ መሰረተ ልማት ማለት በዓለም እንግዲህ የተለያዩ የሳተላይት ኮንስትሌሽኖች አሉ። ኮሚኒኬሽን ሳተላይት አለ፣ እንደዚሁም የወይዘር፣ እንደዚሁም ደግሞ የናቪጌሽን ሳተላይቶች አሉ። የፖዚሽኒንግ ሳተላይቶችን በመጠቀም የተለያዩ መሬት ላይ የሚሰሩ መሰረተ ልማቶች አሉ። እነሱ ምንድን ናቸው? ከሳተላይት ላይ መረጃ እየተቀበሉ እነኛ መረጃዎች ደግሞ ተተንትነው መጨረሻ ላይ ለዩዘር ለተለያዩ አገልግሎቶች ወይንም የመሰረተ ልማት ግንባታ ሊሆን ይችላል የተለያዩ ፋይላ ላላቸው ስራዎች እንደ ግብአት ወይንም መሰረታዊ የመረጃ ግብአት ሆነው የሚያገለግሉ ናቸው ማለት ነው። ጂኦዴሲ ማለት ቃሉ በአጠቃላይ የተለያዩ ሜዥርመንቶችን በመውሰድ የመሬትን ቅርጽ የግራቪቲ ፊልድ ቅርጽ ስንል እንግዲህ የመሬት ሺፕ ማለት ነው እና ግራቪቴሽናል ፎርስ አለ። እሱን አንድ ላይ የሚያጠና ፊልድ ነው እና መሬት በስፔስ ላይ የቱ ጋር ነው ያለችው የሚለውንም የሚገልጽ ወይም የሚያጠና ሳይንስ ነው ማለት ነው። ጂኦዲሲ የጂኦዲቲክ መሰረተ ልማት የሚባለው መሬት ላይ የሚገነቡ ናቸው። ቅድም እንዳልኩት የናቪጌሽን ሳተላይት አለ። ለምሳሌ ጂፒኤስ የምንለው ግሎባል ፖዚሽኒንግ ሲስተም የሚባል አለ። በአጠቃላይ ግን ጄንነስ ነው የሚባሉት ተርሞ ማለት ነው፣ ግሎባል ናቪጌሽን ሳተላይት ሲስተም ይባላል። ይሄ ኮንስቴሌሽን ነው። የጂፒኤስ አለ፣ የአሜሪካ ማለት ነው። ግሎናስ የሚባል የራሽያ አለ፣ ባይዱ የቻይና እንደዚሁም ደግሞ የጋሊሊዮ የሚባል የአውሮፓ አለ ማለት ነው እነኚህ የናቪጌሽን ሳተላይት ሲስተም ናቸው በአለም ላይ ያሉ ማለት ነው። እንደዚሁም ደግሞ ሪጅናል ላይ የሚሰሩ የናቪጌሽን ሲስተሞች እንዳሉ ሆኖ ግሎባሊ ኦፕሬሽናል የሆኑ ኮንስቴሌሽኖችን ነው መሰረት ልማት ስንል ከነኛ ሳተላይቶች መረጃ እየተቀበሉ ኋላ ለተለያዩ አገልግሎቶች የሚውሉ መረጃዎች የምንሰበስብበት ነው ማለት ነው። መሬት ላይ የሚገነባው ከሳተላይት መረጃ የሚቀበል ማለት ነው። የተለያዩ የጂኦዴቲክ መሰረተ ልማቶች ይገነባሉ ማለት ነው። የተለያየ ካታጎሪ አላቸው። ለምሳሌ ያክል የመጀመሪያ ደረጃ የጂኦዴቲክ መቆጣጠሪያ ጣቢያ የምንለው አለ፣ ሁለተኛ ደረጃ የጂኦዴቲክ መቆጣጠሪያ ጣቢያ የምንለው አለ፣ ሶስተኛውም እንደዚሁ አለ። ሌላ ደግሞ ከዚህ ከግራቪቲ ሜዥርመንት ጋር በተገናኘ አሁንም እሱም እንደ አንድ የኢንፍራስትራክቸር ነው የምንቆጥረው። የተለያዩ የግራቪቲ ስቴሽኖችም አሉ ማለት ነው። በዋናነት ግን አሁን እየሰራን ያለ ነው አሁን ላይ የመጀመሪያ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ፣ እንደዚሁም ደግሞ ኮንቲኒስ ኦፕሬቲንግ ሪፈረንስ ስቴሽን ደግሞ የሚባል አለ። ኮርስ ማለት ነው ባጭሩ። እሱ ምንድን ነው ያለ ማቋረጥ ሰባት ቀን 24 ሰዓት የሚሰራ ከሳተላይት መረጃ የሚሰበስብ ነው ማለት ነው። እነኚህ እንግዲህ በሁሉም ቦታዎች ነው የሚተከሉት፣ ቅድም ያልኳቸው በተለያየ ደረጃ ማለት ነው። ደረጃቸው ምንድን ነው ተብሎ ለምነሳ ጥያቄ አኩሬሲያቸው፣ እንደዚሁም ደግሞ መሬት ላይ የሚገነቡበት የራሱ ስፔሲፊኬሽን አለ። ስለዚህ ካታጎራይዝ የምናደርጋቸው በዛ ነው ማለት ነው። ስለዚህ መሰረተ ልማቶች በመላ ኢትዮጵያ ውስጥ ይተከላሉ ማለት ነው። ሁለት ካታጎሪ ያላቸው ጀነራሊ ፓሲቭ የጂኦሬቲክ ኮንትሮል ፖይንት እና አክቲቭ ጂኦሬቲክ ኮንትሮል ፖይንት እንላለን። ፓሲቭ የሚባሉት ለአጭር ጊዜ የተለያዩ የዩዘር ሰግመንቶች ምናለችው አሉ። ዩዘር ሰግመንት ማለት ምንድን ነው? ከሳተላይት መረጃ የምንቀበልባቸው መሳሪያዎች ዩዘር ሰግመንት ነው የሚባሉት። በጥንታዊ ዓለም ላይ የተለያዩ ሀገራት የራሳቸውኑ ስልጣኔዎች እንደነበራቸው መዛግብት ያስረዳሉ። በባህል በቴክኖሎጂ በኪነ ጥበብና በፍልስፍና ውስጥ ያሉ በርካታ እድገቶች ለዓለም የተበረከቱት በእነዚሁ ጥንታዊ ስልጣኔዎች መነሻ በማድረግ እንደሆነም ይታመናል። የግብፅ፣ የሚሶፖታሚያ፣ የግሪክ ስልጣኔዎች በየዘርፋቸው የነበራቸው አበርክቶ ይሄ ነው የሚባል አይደለም። የጂኦዴሲ የግሪኩ ተመራማሪ ኤራቶስኒስ ከክርስቶስ ልደት በፊት በ240 ዓመት ዓለም የመሬት ዙሪያን በትክክል መገመት የሚያስችል አስተዋጽኦ ተጽዕኖ አበርክቷል። ከ15ኛው እስከ 17ኛው ክፍለ ዘመን ዘርፉ በተለያዩ ሁኔታዎች እድገት ያሳየበት ወቅት ስለመሆኑ እነዚሁ የታሪክ መዛገብት ያስረዳሉ። በስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት የጂኦዴቲክ መሰረተ ልማትና አገልግሎት መሪ ስራ አስፈጻሚ አቶ ዘሪሁን ገረመው የጂኦዴቲክ መረጃ በኢትዮጵያ ያለውን ታሪካዊ ዳራ በሚከተለው መልኩ ገልጸውታል። የሰው ልጅ በተፈጥሮ እንግዲህ ያለበትን ቦታ የማወቅ የመረዳት ያው ፍላጎት አለው። ራሱን የት ጋር እንዳለ ለመጠቆም ጥረቶችን ያደርግ ነበር እንግዲህ የጥንቱ ማለት ነው። ከዛ በኋላ ነው ያው ቀስ እያለ የማፒንግም ቢሆን በእጅም ቢሆን እየተሳለ ሰዎች ያሉበትን ቦታ ስዕላዊ በሆነ አግባብ ለመግለጽ እያደረጉ ብዙ ጊዜያትን አሳልፈዋል ማለት ነው። ከዛ በኋላ ግን ግሎባል ናቪጌሽን ሳተላይት የሚባለው ሳይመጣ በፊት ማለት ነው የተለያዩ የመዥርመንት ቴክኖሎጂ ነበሩ። እነሱን በመጠቀም አሁን ላይ የጂኦስፓሻል መረጃ የምንለው ድሮ ድሮ የማፕ የተለያዩ የማፕ ስራዎች ግብዓት የሚሆኑ የተለያዩ ቴክኖሎጂን ይጠቀም ነበረ ማለት ነው። እንግዲህ ከዛ በኋላ ነው ቴክኖሎጂዎች አድቫንስ እያደረጉ ሲመጡ ወደ ናቪጌሽን ሳተላይት ሲስተም እየተከደው ማለት ነው። ወደ ኢትዮጵያ ስንመጣ ልክ የግሎባል ናቪጌሽን ሳተላይት ሲስተም ከመጠቀማችን በፊት ከአስራ ዘጠኝ መቶ ሀምሳ ሰባት እስከ አስራ ዘጠኝ መቶ ስልሳ አንድ የተሰራ የጂኦዴቲክ መሰረተ ልማት አለ። ምንድን ነው? የአሜሪካ መንግስት በወቅቱ ከነበረው ከኢትዮጵያ መንግስት ጋር በመሆን አባይ ሪቨር ባዚን ውሃ ሀብቶቻችንን በአግባቡ ለመጠቀምና ና ለማስተዳደር ይረዳ ዘንድ ሪቨር ባዚን ተከትለው የመጀመሪያ ደረጃ እንደዚሁም የሁለተኛ ደረጃ የጂኦዴቲክ መቆጣጠሪያ ጣቢያዎች ተገንብተዋል። በዛኔ የነበረ ትሪያንጉሌሽን ፖይንቶች ነው የሚባሉት ያው መተዱ ነው ትሪያንጉሌሽን የሚባለው ማለት ነው። ከዛ በኋላም በ አስራ ዘጠኝ መቶ ሰባዎቹም ቢሆን የተቀሩትን የኢትዮጵያን ክፍል ደንስፋ የማድረግ የማዳረስ ስራም ተሰርቷል ማለት ነው። ያ እኛ ውስን ስለነበረ ወደ ሌሎቹ፣ ወደ ምስራቅ፣ ወደ ደቡብና ወደ ሌሎቹ የተቀሩት የኢትዮጵያ ክፍሎች የማስፋፋት ተሰርቷል። ይህ እንግዲህ የጂፒኤስ ቴክኖሎጂ ሳይመ በፊት ያለውን ነገር ነው። ከዛ በኋላም ስለዋል ማለት በአስራ ዘጠኝ መቶ ሰማይኒያዎቹ እንግዲህ የዲስ ግሎባል ፖዚሽኒንግ ሲስተም የሚለው ላውንች ያደረገው ከዛ በኋላም ከነበረው ይሄ ኮንቬንሽናል ከሚባለው ያ ማለት ጂፒኤስ መሳሪያ ከማምጣቱ በፊት ሌሎች መሳሪያዎችን በመጠቀም ነበረ ትራያንጉሌሽን ፖይንቶች የሚባሉት የተሰሩት ማለት ነው። እና እኛም የጂፒኤስ ቴክኖሎጂዎችን መጠቀም ጀምረናል ማለት ነው። የጂፒኤስ ናቪጌሽን ሳተላይት ሲስተሙን ሶ እንደ ዩዘር ሰግመንት የተለያዩ ጂፒኤሶችን ተጠቅመን ተጨማሪ ደግሞ የማስፋፋት ስራዎችን ስንሰራ ነው የቆየ ነው ማለት ነው። ለውጥ በአለማችን ላይ ያለማቋረጥ የሚፈጠር ክስተት ነው። አንድ ቁስ ከተፈጠረለት አላማው ተጨማሪ በአዲስ መልክ እየበለጸገ ለብዙ አገልግሎት ሲውል መመልከትም የተለመደ ነው። ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትም ዘመኑ በዘርፉ የሚፈልገው ቴክኖሎጂ በስራ ላይ በማዋል ኢትዮጵያ መድረስ ወዳለባት ደረጃ ከፍ ለማድረግ እየሰራ ይገኛል። በኢንስቲትዩቱ የጂኦዴቲክ መሰረተ ልማትና አገልግሎት መሪ ስራ አስፈጻሚ አቶ ዘሪሁን ገረመው ተቋሙ አሁን ላይ በጂኦዴቲክ መሰረተ ልማት ረገድ እየሰራ ያለውን ስራ በሚከተለው መልኩ ገልጸውታል። የተለያዩ የጂኦዴቲክ መሰረተ ልማቶች እየገነባን ያለው ተቋማችን አንዱ ዜሮ ኦርደር የሚባለው ነው። እንግዲህ ዜሮ ኦርደር ማለት ከአሰራሩ ምናልባት መግለጽ ከተፈለገ ሶስት ሜትር ዲግ ተደርጎ ያው ተቆፍሮ ማለት ነው እና ከመሬት በላይ አንድ ሜትር ከሀምሳ ቁመት ኖሮት የሚሰራ የጂኦዴቲክ መሰረተ ልማት ነው እና ይህም እንግዲህ ዘርፈ ብዙ ጥቅም አለው። የላንድ ዲፎርሜሽን ጥናትም ልንጠቀመው እንችላለን። እንደዚሁም ደግሞ ይህንን ወደ ኮንቲኒየስሊ ኦፕሬቲንግ ሪፈረንስ ስቴሽን ለወደፊቱ አፕግሬድ ወይንም የማሳደግ ስራ እንሰራለን ብለን አስበን እየሰራ ነው ያለ ነው ነው አሁን ላይ ማለት ነው። ሌላኛው የፈረስ ተወደደ የሚባለው ነው። እሱም እንደዚሁ ወደ ሳይዛቸው የተለያየ ነው። የኦብዘርቬሽን የሚወሰድበት ሰዓትም ይለያያል። ቅድሙ ላይ ሶስት ቀን ቀጥሎ ኦብዘርቬሽን ነው የሚወሰደው። ፈረስት ኦርደር የሚባለው ላይ አርባ ስምንት ሰዓት መረጃ ተሰብስቦ ከሳተላይት ይተነተናል ማለት ነው። ሁለተኛ ደረጃ የምንለውም እንደዚሁም በእንትን ነው፣ እሱ ቤዝላይን ሌን ጊዜያ ይወሰናል። ኋላ መረጃው ሲተነተን እንደ ምን ያክል ሰዓት መጀርመንት እንውሰድ ለሚለው መነሻነታቸው ዜሮ ኦርደር ከዜሮ ኦርደር ተነስተን ነው ፈረስት ኦርደርን የምንሰራው። ከፈረስት ኦርደር ደግሞ ተነስተን ሰከንድ ኦርደርን እንሰራለን። ሰከንድ ኦርደር ተነስተን ሰርድ ኦርደር እንሄዳለን። ምንድን ነው ስፔሲንጋቸው በጣም የተለያየ ነው የሚሆነው። አሁን ሰርድ ኦርደር ስንል የሆነ አንድ ቦታ ላይ ህንፃ ግንባታ በሚሰራበት ቦታ ላይ የሆነ መረጃ መሰብሰብ ብንፈልግ እናመጣዋለን። ወደ ፕሮጀክቱ ኤሪያ ማለት ነው ዴንሲፋይ ያደርገን ነው። ምክንያቱም የጂኦሌቲክ መሰረተ ልማትን መገንባት በጣም ከባድ ነው። ለምንድን ነው ሀገራችን እዚህ በጣም ሰፊ ስለሆነች ማለት ነው። ስለዚህ በቅርብ ርቀት ቅድም ያልናቸውን ዜሮ እና ፈረስ ወደድን ማድረግ አንችልም። ስለዚህ እነሱን እንደ ሪፈረንስ ፖይንት ተጠቅመው ወደ ፕሮጀክቱ ኤሪያ ላይ የማስፋፋት ስራ ይሰራል ማለት ነው። ስለዚህ እንደ ርቀታቸው ከሳተላይት መረጃ የምንሰበስብበት ሰዓትም በዛ ይወሰናል ማለት ነው። ጂኦዴቲክ የምድርን የጂኦሜትሪ ቅርጽ የጠፈር አቀማመጥና የመሬት ስበትን በትክክል የመለኪያና እንደዚሁም የመረዳት ሳይንስ ነው። የባህር ዳርቻን ካርታ ለመስራትም የመሬት ወሰኖችን ለመወሰንና የመጓጓዣ ብሎም የአሰሳ ደህንነትን ለማሻሻል ጂኦዴስክን ይጠቀማሉ። ይህን ሳይንስ በተግባር ለማዋልም የጂኦዴቲክ መሰረተ ልማት መስፋፋት ተገቢነትም አበክረው ያነሳሉ። ስቴክሆልደሮች ከሁሉም መስሪያ ቤቶች ይመጣሉ። ከሁሉም ምስል የከተማ አስተዳደሮች እንደዚሁም ደግሞ ከክልል ማለት ነው። ከክልል የሚመጡት በተለይ ከተማና ከተማና መሰረት ልማት ሚኒስቴር ስር ያው ተጠሪ የሆኑ ተቋማት አሉ ሶ የመሬት አስተዳደር ቢሮዎች አሉ። የአዲስ አበባ ከተማ አስተዳደር የድሬዳዋ ከተማ አስተዳደርና እንዲሁም ብዙ ተቋማቶች አሉ ኢትዮ ቴሌኮም የመብረት ኃይል አላማው ምንድን ነው እነኛ ሁሉንም የስቴክሆልደሮችን በማስተባበር ስለ ጉዳዩ ትኩረት ለጉዳዩ እጅግ በጣም ማለት ትኩረት ተለቅ ያለ ወይም ተለቅ ያለ ግንዛቤ እነሱ ኖሯቸው በትኩረት ከኛ ጋር እንዲሰሩ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስር ኮንቲኒስሊ ኦፕሬቲንግ ሪፈረንስ ስቴሽን ገዝቷል። ብዙ ፈጽሞ ያው በሄደት ላይ ያለ ነገር ነው። በእርግጥ እንደ ለምቶ መጨረሻ ላይ ውጤት መስጠቱ ያለ ወደፊቱ የሚጠበቅ ነገር ሆኖ ግን አሁን ላይ አሁናዊ መረጃ ሰው የሄጃችን ላይ አለ። ስለዚህ ከሌሎች ስቴክሆልደሮች ጋር በመሆን ሌሎች ያመጣሉ ብለን ያው እናስባለን። በተለይ የወርክሾፑ ትልቅ ግንዛቤ ማስጨበጫ መድረክ ስለሆነ ከወርክሾፑ የምንጠብቀውም እሱ ነው። እኛ ይሄ ያለን ትልቁ ጉዳይ ማለት ነው። ይሄ እኛ ያለን የእናንተም ድርሻ ብትወጡ ለዚህ ሀገሪቷ የምትፈልገውን የጂኦኔቲክ መሰረተ ልማት በአጠሬ ጊዜ ውስጥ መገንባት እንችላለን የምለውን ነው እና ሁላችንም ይሄንን እየሰራን ያለን ያው በቁጭት ነው። እንዲሁ ለእንትን ሳይሆን መቅደም ነበረብን እንግዲህ በአስራ ዘጠኝ መቶ ሀምሳዎቹ ቤት ይሄ ነገር ተጀመረ ነበረ። ከኛ ኋላ እንኳን የጀመሩት ሀገራት ብዙ ደረጃ ላይ ደርሰዋል በዚህ በመሰረተ ልማት ግንባታ ማለት ነው። ስለዚህ እሱን ይዘን እኛም ደግሞ ተባብረን ምን የምንሰራ ከሆነ ባጠረ ጊዜ ውስጥ ከስቴክሆልደሮች ጋር ከሰራን ባጠረ ጊዜ ውስጥ ፍላጎቱን ማሟላት እንችላለን የሚለውን መልእክት ለማስተላለፍ ውድ አገር ልጆች እለቱ ከምድር እስከ ህዋ መሰናዷችን ያደመጣችሁትን ይመስል ነበር። ፕሮግራሙ በማዘጋጀት በኩል ፍጹም ዓለም በማቅረቡ ከናንተ ጋር ቆይታ ያደረግኩት ደግሞ ናትናኤል ሀብታሙ፣ በጋራ በመሆን ነበረም ከቀሪ ኤፍ ኤም አዲስ 97.1 መሰናዶች ጋር ጥሩ ጊዜ ታሳልፉ ዘንድ ተመኘን። መልካም ጊዜ። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ